ከማህበረሰብ okay, ለማህበረሰብ ስድስተኛው አገር አቀፍ ምርጫ ሰኞ ሰኔ 14 ቀን 2013 ዓመተ ምህረት ይደረጋል። 37.4 ሚሊዮን መራጮች መመዝገባቸውን ቁጥሩ በሶማሌ ክልል በምርመራ የተነሳ የመራጮች ምዝገባ የታገደባቸው 14 ምርጫ ቦታዎች እንዲሁም በአዲስ አበባ ከተማ መስተዳደር ከቦርዱ እውቅና ውጭ የተከፈቱ ሁለት ምድሬዳዋ ከተማ መስተዳደር ስድስት በደቡብ ክልል ሰባ አንድ ምርጫ ጣቢያዎች የተደረጉ የመራጮች ምዝገባ የኢትዮጵያ ምርጫ ቦርድ ሕጋዊ አይደሉም በማለት ከላይ ተገለጸው የመራጮች ቁጥር ላይ እንዳላካተታቸው ገልጿል። በጸጥታና በተለያዩ ችግሮች ምክንያት ሰኞ ምርጫ የማይካሄድባቸው ቤኒሻንጉል፣ ኦሮሚያ፣ አማራ፣ ደቡብ ሀረሪ የሚገኙ በአጠቃላይ 27 የምርጫ ቦታዎች ጳጉሜ 1 ቀን 2013 ዓ ም ምርጫ እንደሚደረግ ተገልጿል። ተፎካካሪ የፖለቲካ ድርጅቶች ራሳቸው ደረሰብን ባሉት ጫና ምክንያት ከምርጫ ውጭ የሆኑበት ስድስተኛው ዙር ምርጫ በስራ ቀን የዋለ በመሆኑ ዜጎች ቀኑን ለድምፅ መስጫ ብቻ መጠቀም ስለሚገባቸው ስራ ዝግ እንደሚደረግ ተገልጿል። ከሀገራቸው ርቀው ያለ እረፍት የሀገራቸው ጉዳይ የሚያስጨንቃቸው ትውልደ ኢትዮጵያውያን ስድስተኛው ሀገር አቀፍ ምርጫ ላይ ያላቸውን አስተያየት ይጠይቀናቸዋል ላለፉት ሃያ አምስት ዓመታት አውስትራሊያ አድላይድ ውስጥ ነዋሪ የሆኑት አቶ ጥላይ ዱባለ የሰኞ ምርጫ ስጋትም ተስፋን በተቀላቀለበት ስሜት ውስጥ ሆኜ ነው የምጠባበቀው። ተስፋዬ ሀገራችን ከዘርና ከቋንቋ አመለካከት ተላቃ ሁሉም ዜጎች በእኩልነት በየትኛውም የሀገሪቱ ክፍል ተንቀሳቅሰው በነፃነት እንዲኖሩ፣ ስጋቴ የምርጫውን ውጤት የማይቀበሉ በሀገሪቱ ውስጥ ሌላ አይነት ብጥብጥ እንዳያስነሱ የሚል ነው ይላሉ። ተስፋና ስጋት የተቀላቀሉበት ስሜት ውስጥ ሆኜ ነው የምጠባበቀው። ተስፋ የማደርገው በምርጫው አሸናፊ ሆነው የሚወጣው ፓርቲ የነገዋን ኢትዮጵያ ቅድሞ ከነበረችበት ህዋታ ኢህአዴጋዊ አስተሳሰብና ፍልስፍና በተለይም ዘርና ቋንቋ መስፈርት አድርጎ ከፈጠረው ሀገረ መንግስት ሙሉ በሙሉ ተላቃ ዜጎች በየትኛውም የኢትዮጵያ ክፍል እንደልባቸው ተዘዋውረው መስራትም መኖርም የሚችሉበትን አጋጣሚ የሚፈጠርበት ብሎም ደግሞ የሚመጣው መንግስት ሙሉ ስልጣን በህዝቡ ውክልና ስለሚያገኝ በህገ መንግስቱ ላይ የተቀመጡትን ይችን ሀገር የሚጎዱ አንቀጾች ተሻሽለው ሁሉም ነገር ተስተካክሎ ወደ እድገት የምናተኩርበት ዘመን ይመጣል ብዬ አስባለሁ። ስጋት ሆኖ ደግሞ የሚታየኝ ብዙም ልምድ ስለሌለ በሀገሪቱ ውስጥ በምርጫ ዙሪያ ላይ ተከባብሮ በሁሉም በኩል በተቃዋሚውም መንግስትም በኩል የምርጫ ውጤቶችን በጸጋ የመቀበልና ከዛ በኋላ ህዝቡን አረጋግቶ ወደ ኖርማል ህይወቱ እንዲመለስ ወደ ጤናማ ህይወቱ እንዲመለስ በማድረግ ላይ የፊት ልምዶቻችን ጥሩ ስላ አይደሉ አሁንም የምርጫውን ውጤት የማይቀበሉ በዚህም የተነሳ ደግሞ በሀገሪቱ ውስጥ ሌላ አይነት ብጥብጥ እንዳይነሳ ስጋት አለኝ። ከዚህ በተረፈ የኢትዮጵያ ምርጫ የሚካሄደው ምርጫ በአብዛኛው ሳስበው ለኢትዮጵያ እጅግ ጠቃሚ ለተጀመሩትም የሀገሪቱን ጠቅላይ ሚኒስትር አብይ አህመድ እየመሩት ያለው መንግስት በጥቂት ዓመታት ውስጥ ያሳየውን ለውጥ የበለጠ አጠናክረው የሚቀጥሉበት ይሆናል ብዬ ተስፋ አድርጋለሁ። አዳዲስም ደግሞ የፖለቲከኞች ለሀገራቸው የሚጨነቁና የሚያስቡ ደግሞ በፓርላማ ውስጥ ብዙ የተለያዩ ድምፆች የሚሰሙበት ፓርላማ ይሆናል ብዬ ተስፋ አደርጋለሁ። ላለፉት ሀያ አምስት ዓመታት አውስትራሊያ ፐርዝ ውስጥ ነዋሪ የሆኑት አቶ አለሙ ዘውዱ መንገሻ የሰኞ ምርጫ ታሪካዊ ምርጫ ነው ብዬ ነው የማስበው። ምርጫውን ከኔ የለውም ማለት አይቻልም። ብዙ ችግሮች ይታያሉ። ቢሆንም ወደ ዲሞክራሲያዊ ስርዓት የመሸጋገሪያ በር ነው ብዬ አስባለሁ ይላሉ። ሰሞኑን በሀገራችን ትልቅ ጉዳይ ይፈጸማል። ሀገራዊ አጠቃላይ ምርጫ የሚካሄድበት ጊዜ ደርሷል። እኔ በግሌ ይሄ ምርጫ የሚካሄድበት ሁኔታ በጣም ታሪካዊ ነው ብዬ ነው የማምነው። እንደሚታወቀው በአንድ ሀገር ምርጫ የሚካሄደው በህዝብ ይሁንታ የተሰጠው መንግስት ለማቋቋም ነው። በኢትዮጵያ ደግሞ ለረጅም ዘመናት በዘውድ ስርዓትም ጊዜ ይሁን ከዛ በኋላ በደርግ በቅርቡም ደግሞ በወያኔው ስርዓት ብዙ ተጋሎዎች ሲደረጉ ኖረዋል። ይሄንን የተባለውን አይነት ዲሞክራሲያዊ የሆነ በህዝብ ይሁንታ የተቋቋመ ስርዓት ለመመስረት ብዙ ተጋሎዎች ተደርገዋል፣ መስዋዕትነት ተከፍሏል። ነገር ግን ያ ነገር የተሳካበት ሁኔታ አልነበረም። አሁን ግን እንግዲህ ከሶስት አመታት በፊት ቀደም ብሎ ጀምሮ በተካሄደው ትግል ይሄ የለውጥ ኃይል ይሄን ዲሞክራሲያዊ ስርዓት ለመትከል ቃል ገባ። በዛ መሰረት ብዙ እንቅስቃሴዎች ሲካሄዱ ነበር። ይሄንንም ለማጨናገፍ ከተለያዩ አቅጣጫዎች ብዙ ፈተናዎች፣ ብዙ ችግሮች ሲደርሱ ቆይተዋል። ነገር ግን በሚያስደንቅና በሚያስገርም ሁኔታ ያ ሁሉ ፈተና እንዳለም ቢሆን እንኳን በተቃዋሚ ኃይሎችም በህዝቡም ለውጡን በሚመራው በመንግስት እና በገዢው ፓርቲ በኩል ከፍተኛ ጥረት ተደርጎ አሁን እዛ እንግዲህ ደርሰናል ማለት ነው። ምርጫው ይካሄዳል። በእኔ እምነት ይሄ ምርጫ ወደ ዲሞክራሲ የሚያሸጋግረንን በር ይሄ የመገጣጠሚያ የታሪክ መገጣጠሚያ ወቅት ነው። የእስካሁኑ ዲሞክራሲ ሲከሽፉባቸው የነበሩት ሁኔታዎች ተዘግተው አዲስ ወደፊት ህዝቡ በዲሞክራሲ ስርዓት የሚፈልገውን የሚያ መንግስትን ሲፈልግ በስልጣን ላይ የሚያቆይበት ሳይፈልግ ደግሞ የሚያወርድበት ሁኔታ ይኖረናል ብዬ አምናለሁ። ነገር ግን ያው አሁን የሚካሄደው ምርጫ ሙሉ በሙሉ የተሳካ ነው፣ እንከን የለውም ምናምን ማለት አይቻልም። ብዙ ችግሮች ይታያሉ። አሁንም ግጭቶች አሉ። አንዳንድ ኃይሎች አገሪቱን ወደ ቀውስ ለመምራት የሚፈልጉ ሊንቀሳቀሱ ይታያል። አሁን ይሄ እንደ መግቢያ በር ሆኖ ከዛ በኋላ ቀስ በቀስ አሁን በምርጫው ያልተሳተፉ ኃይሎችን በመሳብ ጠቅላላው የሀገሪቱ ዜጎች የተለያዩ ሀይሎች ሁሉ በዛ ዲሞክራሲ ስርዓት ውስጥ ተሳታፊ የሚሆንበትን ሁኔታ በመፍጠር ይሄ ምርጫ የመሸጋገሪያ የወደፊቱን ዲሞክራሲያዊ ስርዓት ለመትከል የሚያስችለን በር ይሆናል ብዬ ነው የማስበው። ለዚህ እንግዲህ ራሱ ህዝቡ፣ ተቃዋሚ ፓርቲዎች፣ በተለይ ደግሞ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ሚና እየተጫወቱ መሆኑ ይታየኛል። እና እንግዲህ የተሳካ ምርጫ ይካሄዳል ብዬ ነው የማስበው። በርካታ ተፎካካሪ ፓርቲዎች ምርጫ ውስጥ እየተፎካከሩ አይደለም፣ ምርጫ ሁሉን የሚያማከለ ነው ማለት አይቻልም። በሀገሪቱ ውስጥ የተከሰቱ ችግሮችን ፈቶ ወደ ምርጫ ቢኬድ ጥሩ ነበረ ብዬ አስባለሁ። ከተደረገ ህዝቡ በሰላማዊ ሁኔታ ምርጫውን እንዲያከናውን ምኞቴ ነው። የሚሉት ላለፉት ሰላሳ ዓመታት በሜልበርን አውስትራሊያ ውስጥ ነዋሪ የሆኑት አቶ ዮናስ አበበ መድፉ ናቸው። እንደ ማንኛውም ኢትዮጵያዊ የሀገሩን ጉዳይ ያገባኛል ብሎ እንደሚለው ብዙውን ጊዜ ቀደም ብሎ ከነበረው ስርዓትን ጀምሮ ስለ ኢትዮጵያ መከታተልና ምጮ ሰው ነኝ። አሁን በኢትዮጵያ በገጠመው ያለውን የፊታችን ሰኞ የሚካሄደውን ምርጫ አስመልክቶ ቀየከኝ ጥያቄ በእርግጥ ብዙ ችግሮች እንዳሉበት የታወቀ ነው ብዙ ተፎካካሪ ፓርቲዎች ወይም ኦፖዚሽኖች መወዳደርም ወይም መመረጥም የማይችሉበት አካባቢዎች እንዳለ የታወቀ ነው። ለመወዳደርም አስቸጋሪ የሆነባቸው ቦታዎች እንዳሉ የተለያየ አጋጣሚዎች እንሰማለን እናያለን እና በእርግጥ ምርጫው ፍትሐዊ እና ሕዝቡን ሁሉ ወይም ሁሉን ነገር ያማከለ ነው ባይባልም፣ ያው በምርጫው ላይ ከፍተኛ ችግር ሊኖር ቢችልም ምርጫ መደረጉ አስፈላጊ ነው ብዬ በአሁኑ ሰዓት አላምንም። ምክንያቱም የተለያዩ ኦፖዚሽን ድርጅቶች የመወዳደር ወይም ራሳቸውን እንትን የማድረግ እድል የለም። በተለያዩ አካባቢዎች ችግሮች አሉ። ያንን ችግሮች ፈቶ ወደ ምርጫው ቢካሄድ የተሻለ ነገር ይሆናል ብዬ አስባለሁ። ግን ዞሮ ዞሮ አሁንም ባለው አጋጣሚ ባለችው ቀዳዳ ተጠቅሞ ሕብረተሰቡ የሚፈልገውን የወደደውን መርጦ ያንን የምርጫውን የሰጠውን ድምፅ ለማስከበር እና ውጤቱን ለማግኘት ተግቶ መጠበቅና መስራት ይኖርበታል። ሁሉም ነገር በሰላማዊ በሆነ መልኩ መንገድ ተግሎ ውጤቱን ማስከበር ይኖርበታል። ማንም ይሁን ማንም ያሸንፍ በዚህ ምርጫ ሀገራችን ዋናው የሚያስፈልገው ሰላም ነው። በተለያዩ አገሮች አካባቢዎች ያሉትን የሰላም ማስከበር ሁኔታውን አጠናፎ ቀጥሎ ኢትዮጵያን ወደ ሰላም ወደ ብልጽግና እንደተባለው እንዲመራ እመኛለሁ። እንግዲህ ከነ ችግሩም ቢሆን ምርጫው መልካምነት ጊዜ እንደሆንና በሰላም እንዲጠናቀቅ ምኞቴን እገልጻለሁ፣ ማለት የብሪዝበኑ ነዋሪ አቶ ሰይድ አሊ በምርጫው ደስተኛ መሆናቸውን ገልጸው መንግሥትም ሆኑ ተቃዋሚዎች ለሰላም በአንድነት ሊሰሩ ይገባል ይላሉ። በጣም ደስ የሚል ምርጫ ነው። በአሁኑ ሰዓት እንግዲህ ሀገራችን ሰላም ሆና ተቃዋሚዎቹም ሆኑ መንግሥቱም አካል በአንድነት ሆኖ ሀገሪቷን በሰላም ያለምንም ንትርክ ያለምንም ጭቅጭቅ ሀገሪቷን በሰላም ምርጫው ተካሂዶ እንዲፈጸምልን ነው የምናደርገው። ያው እንግዲህ የምርጫ ሁኔታ እንግዲህ ይህን አብዛኛውን ጊዜ እንኳን ያው እንደሚታወቀው ሀገራችን ሰላም ሰላም ሆና ለዚህ መብቃቷና ዲሞክራሲ ምርጫ በመካሄዱ በጣም ነው ደስ የሚለኝ እና በጣም ደስተኛ ነኝ። ለኤስቤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።